የቦን ነዋሪ የሆነችው ኒና ሶስት ጓደኞቿንና አዲሱን ሶሪያዊ እንግዳ ኒዳል ማታ አብረው እራት እንዲበሉ ብትጋብዝም የቀረበውን ላዛኛ የሚበለው አቶ ሰሃን ላይ እየቀዘቀዘ ነው። ምግቡ የምሽቱ ዋና አካል አይመስልም። ጋባዧ ኒና እና የቦን ጓደኞቿ ለስደተኛው ኒዳል ብዙ ጥያቄ አላቸው። እሱም መልስ ለመስጠት ተዘጋጅቷል። ወደ ጀርመን ከመጣ አንድ ዓመት ተኩል የሆነው ሶሪያዊ ጥያቄውን የሚመልሰውም በጀርመንኛ ነው። ሰው መርዳት ደስ ይለኛል እያለ የአውሮፓ ካርታን ጠረጴዛ ላይ መዘርጋት ጀመረ። እዚህ ጋር ሆምስ ነው፣ እዚህ ጋር ደግሞ እኔ ተማርኩበት ከፍተኛ ተቋም አለ እያለ ለጋባዦቹ ያስረዳል። ሶሪያ ውስጥ አንድ ተማሪ ዩኒቨርሲቲ ከጨረሰ በኋላ ውትድርና ይሄዳል። ወቅቱ የጦርነት ጊዜ ስለነበር ውትድርናው ማብቂያ አይኖረውም። ውትድርና ከገባው ወይ እንደሚገሉኝ ወይም ሌሎች ሰዎችን መግደል እንደሚኖርብኝ ለእኔ ግልጽ ነበር። ይህን ደግሞ አልፈለግኩም። በሀገሩ ደም አፋሳሹ ጦርነት ሲጠናከርም ወደ አሌፖ ከተማ ይሰደዳል። ኒዳል አውሮፓ እስኪደርስ የነበረውን ረዥም ጉዞ ለቦን ነዋሪዎቹ ይዘረዝራል። ቱርክ፣ ከዛም በአይሮፕላን ወደ አልጄሪያ፣ ከዛም ለ12 ሰዓታት በበረሃ ወደ ሊቢያ ሄዷል። በጉዞ ላይ ከተዋወቃቸው ሌሎች ሶሪያውያን ጋር ለበርካታ ቀናት ተሸሽገው ከቆዩ በኋላ እሱና ከነዚህ ከተዋወቃቸው ሶሪያውያን መካከል የተወሰኑት መጨረሻቸው የሊቢያ ወህኒ ቤት ይሆናል። እዛም አስራ አምስት ቀናት ከቆዩ በኋላ በሰው በሰው መልሰው ይለቀቃሉ። ኒዳል ትልቁ ፈተናው ወደ ኢጣሊያ በባቡር ያደረገው ጉዞ እንደሆነ ይናገራል። የመርከቡ መሳሪያዎች የሚገኙበት ጨለማ ክፍል ሆኖ ለ17 ሰዓታት ሲጓዝ ሞቴ የተቃረበ እንደሆነ ነበር የተሰማኝ፣ ይላል። አሌፖ ከተማን ከለቀቀ አንድ ወር በኋላም ጀርመን ይገባል። ሳህኑ ላይ የቀረበው ላዛኛ ቀስ እያለ እየተገባደደ ነው። ኒዳል ጀርመን ከገባ በኋላ ስላለው ሕይወቱ ያወራ ጀመር። ስደተኛው ቦን ከተማ በመምጣቱ ምን ያህል ደስተኛ እንደሆነ እራት የጋበዙት ለመረዳት ብዙ ጊዜ አልፈጀባቸውም። ኒዳል ስደተኛ ከመሆኑ በስተቀር ከእንግዳ ጋር መብላት የለመድኩት ነው ይላል የጋባዥዋ ጓደኛ ዲትማር። ለእኔ ምንም እንግዳ ነገር የለውም። ካውች ሰርፊንግ ወይም ሌሎች እንደዚህ ያሉ የማይታወቁ ሰዎች የሚሰበሰቡበትን ቦታ ላይ የሰው አንድ የማያውቁትን ሰው ለራት ጋብዞ አብሮ ማብሰሉ ምንም አዲስ ነገር አይደለም። እንደ ማንኛውም ምሽት አንድ የማያውቁትን እንግዳ ጋብዞ ስለ ባህል ሀሳብ መለዋወጥ እንደማለት ነው። ኒዳል ጀርመን ከገባ በኋላ ለተለያዩ ማህበራት ያገለግላል። ፕሮ ፋሚሊያ፣ የባህል የስፖርት ማህበር እያለ አምስት ማህበሮችን ይተነተናል። ከብዙ ሰዎች ጋር ግንኙነት ስላለውም የቦን ከተማን ከጀርመናውያኑ የበለጠ ጠንቅቆ ያውቃል። ይሁንና የ29 ዓመቱ ጎልማሳ ማሳ ሁሉም ወደ ጀርመን የሚመጡ ስደተኞች ቶሎ ከማህበረሰቡ ጋር እንደማይቀላቀሉ ከአስተርጓሚነት ስራው ያውቃል። የቀረበው ጣፋጭ የቫኒላ አይስክሬም ቀልጦ ሳህኑን መሙላት ሲጀምርም በወሬ የተጠመዱት የራት ተጋባዦች ማንኪያቸውን አንስተው መብላት ጀመሩ። ጀርመናውያኑ አሁንም ለኒዳል ለማቅረብ የሚፈልጉት በርካታ ጥያቄዎች አሉ። ብዙ እንደጠየቅን ይገባኛል፣ ግን አሁንም ልጠይቅ የሚፈልገው ነገር አለ። ጀርመን ወይም አውሮፓ በሶሪያ ያለውን ጦርነት ለማስቆም ወታደራዊ ኃይል ተጠቅሞ መዝመት አለባቸው ትላለህ። ከጀርመን ምን ትጠብቃለህ? ለኒዳል ከታንያ የቀረበው ጥያቄ ይህ ብቻ አልነበረም። ዛሬ ሀገራቸውን ለቀው የሚሰደዱት ሰዎች ተመልሰው ሀገራቸውን ለመገንባት ይመለሳሉ? ፕሬዚደንት አሳድ ለምን በቃኝ አይሉም? የሚሉና ሌሎችም ኒዳል ግን እኔ እንጃ አላውቅም ከማለት በቀር ለራት ጋባዦቹ ለእነዚህ ጥያቄዎች መልስ የለውም።